the voice of America የኢትዮጵያ መንግስት ዋልድባ ገዳም አካባቢ የስኳር ፋብሪካ ለማቋቋም ማቀዱ ያቅዱ ግን በተለይ በገዳሙ መነኮሳት እንዳልተደገፈ ያንንም ተከትሎ በውጭ የሚገኙ ኢትዮጵያውያን በተለያዩ ሰልፎች ተቃውሟቸውን እንዳሰሙ ይታወቃል። ይለናል አዲሱ አበበ። ከዚህ ጋር በተያያዘም የገዳሙ ተቆርቋሪ መሆናቸውን በመግለጽ ቃላቸውን ለአሜሪካ ድምፅ በተደጋጋሚ የሰጡ አባት በአሁኑ ወቅት በእስር ላይ ይገኛሉ ሲል ዋልድባን እናድን የተባለው ስብስብ ባወጣው መግለጫ ይፋ አድርጓል። አዲሱ አበበ በዚሁ መነሻ የገዳሙ ተቆርቋሪ ስለተባሉት አባት መታሰር ከተለያዩ ወገኖች ያገኘውን መረጃ አጠናቅሮ ለተከታዩ ቅንብር እንዲህ አሰናድቶታል። እንደ ተባለው የኢትዮጵያ መንግስት በዋልድባ የስኳር ፋብሪካ አቆማለሁ አካባቢውንም በሸንኮራ ተክል አለማዋለሁ ብሎ ከተነሳ ቆየ። እቅዱ ግን ተግባራዊ አልሆነም። ከውስጥም ከውጭም፣ ከገዳሙ መነኮሳትም፣ ከአካባቢ ነዋሪም ቅዋሜ ገጥሞታል። የተባለው ልማት በእርግጥም በእቅድ ላይ መሆኑን መንግስትም ሆነ ጠቅላይ ቤተ ክነቱ ያምናሉ። መንግስት ልማቱ ከገዳሙ ብዙ ርቀት ላይ ስለሆነ አይነካውም ሲል ወደ ስፍራው የተላኩት የጠቅላይ ቤተ ክህነት ምስክሮች ይህንኑ አረጋግጠው ቤተ ክህነት የመንግስቱን የልማት እቅድ ትደግፋለች ብለዋል። ታዲያ ያኔ ገና እቅዱ እንደ ተነገረ የገዳሙ መነኮሳት አንድ የቆብ ወንድማቸውን ወደ አዲስ አበባ ወደ ጠቅላይ ሚኒስትሩ ቢሮና ወደ ምክር ቤታቸው ይልካሉ። ያኔ አቶ መለስ በሕይወት ነበሩ። አባ የሄዱበት ተልእኮ አልተሳካላቸውም። እኛም አጋጣሚውን አግኝተን ወዲያውኑ አወያየ ናቸው ለደህንነታቸው ሲሉ በስም መጠቀስን ግን አልወደዱም ነበር። አባ ወዲያውኑ የገዳሙ ተወካይ አይደሉም ተብለው ሲወነጀሉ፣ አንዳንድ የገዳሙ አባላት ግን በወቅቱ የነበሩት አበመኔት ሳይቀሩ እኛ ነን የላክናቸው አብረውን የሚኖሩ ወንድማችን ናቸው ብለው መሰከሩላቸው። ከገዳሙ መባረር ግን አልቀረላቸውም። ያን መከላከል ደግሞ ለመነኮሳቱም ከአቅም በላይ ሆነ። ከአምስት ዓመት በላይ የተወሰነ ማረፊያ እንዳያገኙ ስለተደረገ ከቦታ ቦታ፣ ከገዳም ገዳም እየተዘዋወሩ የተነሱበትን ዓላማ መቃወም ቀጠሉ። በድፍረት በሐቅ ዋልድባ ለፋብሪካ አይውልም የተቀደሰ ስፍራ ነውና ሊፈርስ አይገባውም የሚለውን ድምፃቸውን በዓለም አቀፍ ዙሪያ አስተጋቡ። ኢትዮጵያውያን የሆኑ ሁሉ ሃይማኖት ሳይገድባቸው የአባን ሐሳብ እየደገፉ የተቃውሞ ሰልፍም እያካሄዱ አሉ። ያኔ ገዳሙ የስኳር ፋብሪካ ሊቋቋምበት ነው የተባለ ሰሞን ምንጣሮም ተጀምረዋል መባልን ስንሰማ ከአባና ከሌሎችም የአካባቢው ነዋሪዎች ጋር ቪኦኤ አንድ ዝግጅት አቀርቦ ነበረ። ዛሬ ከዚያ ዝግጅት ላይ ቆንጠር አድርገን ብናሰማ አባንም ማንነታቸውን ለማስታወስ ይረዳል ብለን አሰብን። ህብረተሰቡ እያለ ያለው ይሄ ግድብ እየተሰራ ያለ በህገወጥ መንገድ ነው ገዳሙ ነው ያለ የልማት ቦታ ለማድረግ በተጽዕኖ ህዝቡ ሳይፈቅድ፣ ገዳሙ ሳይፈቅድ እዚህ ደረጃ ላይ ደርሰናል። አሁን ደግሞ ገዳሙ እንዲመነጠር እያደረገብን ያለ መንግስት ነው። ይሄ ነገር ከእንግዲህ በኋላ መቆም አለበት። እኛ የአካባቢው ህብረተሰቡ ገዳማችንን የማስከበር መብት አለን፣ እናስከብራለን። ወደፊትም ደግሞ በአካባቢው በገዳሙ ውስጥ ገዳሙ የአምልኮት ቦታ እንጂ የወታደር መፈንጫ አይደለም። ደናችንም እናስከብራለን። በደን ውስጥ ያሉ በገዳሙ ውስጥ ያሉ አራዊትና እንስሳት ተከብረው እንዲኖሩ እናደርጋለን። ወደፊት በአራቱ አፍላጋት የተከበበውን ገዳማችን እንዳለ እንጠብቃለን። እንግዲህ ከማንም ነፃ አድርገን የመጠበቅ መብቱ የእኛ እንጂ የማንም አይደለም። ማንኛውንም የሚመጣ ኃይል እንፋለማለን ብለዋል። ህዝቡ ይሄ ምንጣሮ ይሄ ከሰል ማክሰል ስራ ገዳሙን እውነት ጎድቷል። ምን ያህል ጎድተዋል? አሁን በምን ሁኔታ ላይ ይገኛል? በእውነት ይገርመሃል፣ ብታየው ታለቅሳለህ አንተ ራስህ። ያ ዛፉ እንዲያውም በመጥፋት ላይ ያሉ ዛፎች ናቸው፣ በብዛት እየጠፉ ያለ። እንዲያው እሱን ቦታ ያየ ሰው፣ በተለይ የወልቃይት አካባቢ እና የቆላ ሀገራ ሰው ወርዶ ቢያየው እኔ ምን እንደሚሰማው እንጃ። ያን የመሰለ ጥቅጥቅ ያለ ደን ነው ሆን ተብሎ ነው ገዳሙን ለማጥፋት የተደረገ። አንደኛ በአታውያን የሚኖሩበት ቦታ ነው። እንደዚህ ሱባኤ የሚይዙበት የሚገቡበት ቦታ ነው። ይህን ቦታ ምን አደረገ? ምንድን ነው ይህን ያህል? ምንድን ነው ይህን ያህል ለመበቀል እየተደረገ ያለ ሴራ ነው። በቃ እኛ የምንለው አሁን በቀል ነው ብለን ነው የምናስበው። ዋልባ ታረሰ፣ አገር ፈረሰ እያለ የገዳሙ አባቶች ሲናገሩ ኖረዋል። ይህን ገዳም መተናኮስ እኔ እንጃ የት እንደሚያደርስ። እግዚአብሔር ይስጥልኝ አባ እንዴለ፣ እንደወትሮ ሁሉ ምስጋናችን እናቀርባለን። እርሶ የብዙ ጊዜ ተባባሪያችን ነወት፣ በተለይ በዚህ በገዳሙ አካባቢ አመሰግነውታለሁ። እሺ እኔም አመሰግናለሁ። ዛሬስ ዛሬም ተቃውሞ ቀጥሏል። አባ ግን ዛሬ የሉም ወህኒ ወርደዋል። ይህን መረጃ ያደረሰን አለም አቀፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች አንድነት የተባለው ማህበር አባን በስማቸው ጠቅሶ ነው መግለጫውን ይፋ ያደረገው አባ ገብረ ኢየሱስ ገብረ ጻድቅ ብሎ ከዚሁ ጋር ከሚሰራው ሴቭ ዋልድባ፣ ዋልድባን እናድን ከተሰኘው ቡድንም ተመሳሳይ ቃል ነው ያገኘ ነው። የአባ ገብረ ኢየሱስን መታሰር እንደሰማን ወደ ጎንደርና ዋልድባ አካባቢ መደዋወል ጀመርን። የማይናቁ መረጃዎችን አግኝተናል። ከሁለት ወር በላይ ነው አሉ። ሁኔታውን የነገሩን የጎንደር አካባቢ መነኮሳት ሱባኤ ከያዙበት ከአንድ ገዳም በመንግስት አጣቂዎች ታፍነው ይወሰዳሉ። ለወር ያህልም ጭልማ ቤት ይቆያሉ። አሁን ባለፈው የካቲት ሰላሳ ወደ ማዕከላዊ ተወስደው በእስር ላይ ናቸው ብለውናል። እንዴት እንደተያዙ ያጫወቱን አባት ስማቸውን ለመናገር አልፈለጉም። ድምጼንም አደራ እንዳታሰማ ሲሉ ተማጽነዋል። እየደበደቡ ነው የወሰዱት እግሩ ላይ በዱላ ትከሻው ላይ በሰደፍ ሲመቱት አይተናል ብለዋል። መቀየሪያ ልብስ እንኳን ማቀበል አልተቻለም ያሉን አንድ አባት እኛም በዓይነ ቁራኛ እየተጠበቅን ነው ብለዋል። ዋልድባ አውቃቸው ነበር ያሉኝ አንድ ሰው ደግሞ እንደ ሰማሁት አንድ አባት እታሰሩበት እየሄዱ ጠይቀዋቸዋል ብለው እንደ ሰማሁት ከሆነ ታዲያ የታሰሩት ከውጭ ሽብርተኞች ጋር ትገናኛለህ ተብለው ነው ብለዋል። ስሜን አልነግርህም፣ ድምጼንም አታሰማ ያሉኝ እኒያ የዋልድባ አካባቢ ሰው በጭውውታችን መካከል የነገረኝን አንድ አስገራሚና አሳዛኝ ቃል ግን አድማጭ ይፈርድ ዘንድ ሳላሰማ ማለፍ አልፈለግኩም። ለመሆኑ ከገዳሙ የሚጠይቅ ሰው አይኖርም? ማን ሆነና ነው እሱ? የነገሩ ምንጮች እነማን ናቸውና ነው እሱ? ከባድ ስለሆነ ነው። ለዚህም ነው መነኩሴ በመነኩሴ ስለሆነ ነው። ደስ አባ በመንግስት ኃይሎች ታፍነው ተወሰዱ ብሎ በመግለጫው ይፋ ያደረገው ሴቭ ዋልድባ፣ ዋልድባን እናደን ይባል የነበረውና አሁን ግን በኦፊሴል ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች አንድነት ተብሎ የሚታወቀው ድርጅት ነው። እንዴትና ከየት አገኘ መረጃውን? ምንስ እያደረገ ነው? ቀሲስ ሰሎሞን ሮቢ ምክትል ሰብሳቢ ናቸው። በጣም አመሰግናለሁ ይህን እድል ስለሰጣችሁን። ይህን ወሬ የሰማ ነው እዛው አካባቢ ጎንደር ውስጥ ማለት ነው፣ በገዳሙ አካባቢ ከሚኖሩ ልጆች፣ የቤተ ክርስቲያኒቱ ሰዎች ጥቆማ ደረሰን። በዛ በደረሰን ጥቆማ መሰረት ወደ ገዳሙ አካባቢ ወዳሉ አባቶች ደውለን መታሰራቸውንና እንደውም እየደበደቡ እና እያንገላቱ እንደወሰዷቸው በትክክል ከገዳሙ አባቶች መካከል ለማወቅ ችለናል። እናም ግን እኚሁ የምንላቸው አባ እኛም አባ እያልን ስም ሳንጠቅስ ነበር የምናስተላልፈው እሳቸው መሆናቸውን እናንተ በምን አወቃችሁ ነው? ማንኛውም አባ እንደው ስለ ዋልድባ የሚቆረቆር አባ ሊሆን ይችላል ቢባል ምን ይባላል? ምን ትላላችሁ? ያው እሳቸው መሆናቸውን ለማወቅ የቻልነው በትክክል የሚያውቋቸው ከእኛ ጋር ከማህበራችን ጋር ግንኙነት ያላቸው የማህበራችን አባላት የሆኑ ምእመናን እዛው አካባቢ አሉና እነሱ ናቸው በትክክል እሳቸው መሆናቸውን ያረጋገጡልን። ከዛም በኋላ አባ ገብረ ኢየሱስ መሆናቸውን በድጋሚ ለማወቅና ለመረዳት ወደ ገዳሙም አካባቢ ደውለን ከአባቶች እሳቸው መሆናቸውን አረጋገጥን። ነው ምን እያደረጋችሁ ነው ቀሲስ? አሁን እሳቸውን እንዲፈቱ ወይም ደግሞ ክስም እንዳልተመሰረተባቸው ነው አንድ አባት ከዛው ከጎንደር አካባቢ የገለጡልኝ። ከአዲስ አበባ የሚያገኙትን ነገር ነው የነገሩኝ። ክስም አልተመሰረተባቸው፣ ድብደባና አንዳንድ እንግልትም ደርሶባቸዋል ይሉኛል። እናንተ ምን የምታውቁት ነገር አለ? አያያዛቸውን በተመለከተ እንዲፈቱስ ወይም ለፍርድ እንዲቀርቡስ ምን እያደረገ ነው ማህበራችሁ? እስካሁን የት እንዳሉ ለማወቅ አልቻንም። ያው ሲወስዷቸው እየደበደቡ እያንገላቱ እንደወሰዷቸው በእኛም ሰምተናል፣ ተረድተናል። የት እንዳሉ ግን ያው ለማወቅ ጥረት እያደረግን ነው። አንዳንድ የቤተ ክርስቲያኒቱ ልጆችም በዛው በጎንደር አካባቢ ያሉ ክትትል እያደረጉ ነው። እንግዲህ አብረን ሆነን እዛው ካሉ የቤተ ክርስቲያኒቱ ልጆች ጋራ እየሰራን ነው ያለ። ነው ማዕከላዊ እንዳሉ ከአንድም ሁለት አባቶች ገልጠውልኛል። አንድ እዛ አካባቢ ያለ የቤተ ክርስቲያን ሰው ነኝ የሚል ሰው ከአዲስ አበባ ከጎንደር ደግሞ አንድ አባት ማዕከላዊ ናቸው ያሉት ብለውኛል። ጋ ክስ ግን አልተመሰረተባቸውም ተብሏል። እና ይሄን አታውቁም ነበር እናንተ? ይህንን በትክክል መረጃ የለንም፣ አልደረሰንም። እንደዚህ አይነቱ ነገር ያው ከኛ ጋር አብረው ግንኙነት ያላቸው ልጆች የቤተክርስቲያኒቱ ሰዎች እስካሁን የት እንዳሉ አለማወቃቸውን ነው የገለጸልን። ማህበሩ እንግዲህ አሁን ለምዕመናን አሳውቋል። ሐሙስ ሐሙስ እዚህ ከአምስት ዓመት በላይ የቆየ ቴሌኮንፈረንስ አለን፣ ስልከት ወንጌል የሚሰጥበት ለምዕመናን ግንዛቤ የምናስጨበጥበት ጉባኤ አለን። በዛ ጉባኤ ላይ ሁኔታውን አሳውቀናል። ሁሉም ምዕመናን ክትትል እንዲያደርጉ፣ ያሉበትን ቦታ እንዲያውቁ፣ መንግስትም እንዲለቃቸው፣ ሲኖዶስም እንዲጠይቅላቸው መግለጫ አውጥተናል። በዛው በመግለጫችን መሰረት እንግዲህ አስፈላጊውን እንቅስቃሴ እያደረግን ነው ያለ ነው። አሁን ከቤተ ክህነቱ በኩል ወደ ቅዱስ ሲኖዶስ ደውላችሁ ወይም መልእክት ልካችሁ ያገኛችሁት ነገር አለ? ጥረቱንስ አድርጋችኋል? አላደረግንም፣ ደብዳቤዎች እያዘጋጀን ነው። በመጀመሪያ ለቅዱስ ሲኖዶሱ ደብዳቤ እያዘጋጀን ነው። እንደነዚህ ያሉ እውነተኞች አባቶችና ቆራጥ ጥብዓት የተሞሉ አባቶች የሃይማኖት አርበኞች ናቸውና እንደነዚህ ያሉ ሰዎች ታፍነው በሚወሰዱ ጊዜ ያለ ወንጀላቸው ስም እየተሰጣቸው እስር ቤት በሚወርቁ ጊዜ ዝም ብሎ መመልከት ስለሌለበት ቅዱስ ሲኖዶሱ ያሉበትን ሁኔታ በመከታተል ለምዕመናኑ እንዲያሳውቅ ደብዳቤ እያዘጋጀን ነው። እንደዚሁም ለዓለም አቀፍ ድርጅቶች እንደ ቀይ መስቀል ሰብአዊ መብት ላሉ ዓለም አቀፍ ድርጅቶችም ደብዳቤዎችን እየጻፍን እያዘጋጀን ነው ያለ ነው። ምንድን ነው ወንጀላቸው ተባለ። ለምንድን ነው የተወሰዱት? የታሰሩት እንደሰማችሁት እናንተ ምንም ወንጀል የለባቸው። እኛ የምናውቀው እንግዲህ እንደ የተነገረው ከአሳሪዎቹ የተነገረው ማለት ነው። ያው ከዚህ በፊት የተናገሩትን ምክንያት በማድረግ ነው እንጂ ምንም ወንጀል የለባቸውም እሳቸው መንፈሳዊ ሀላፊነታቸውን ተጠቅመው ገዳሜ አይነካም ይዞታው አይደፈርም በማለታቸው ከዛን ጊዜ ጀምሮ ክትትል እየተደረገባቸው እንደነበር እናውቃለን ከአምስት አመት በላይ ከገዳም ወደ ገዳም እየዞሩ ከአንድ ቦታ ወደ አንድ ቦታ እየተዘዋወሩ መቆሚያና መቀመጫ አጥተው ሲንገላቱ ነው የቆዩት ክትትል ሲደረግባቸው ነው የቆየው አሁን ግን በመጨረሻ ያው አንድ ገዳም ውስጥ ወደ ገጠር አካባቢ ካሉበት ቦታ ነው ታፍ እንደተወሰዱ ይሰማ ነው። የእኔ ምንጮች ማንነታቸውን ያልገለጡ አባቶች፣ ሌሎችም አንዳንድ ምዕመናን ከሽብርተኞች ጋር ትገናኛለህ ተብለው ነው በአሁኑ ሰዓት ይሄንኑ እያጣሩና እያጠናከሩ ናቸው መርማሪዎቹ። የሚል ነገር አግኝቻለሁ። ይሄ እናንተ ጆሮ ደርሷል? አይ፣ ስለዚህ የምናውቀው ነገር የለም እሳቸውም ሽብርተኛም አይደሉም። የቤተ ክርስቲያን አባት ናቸው። ገዳማዊ አባት ናቸው። ለቤተ ክርስቲያናቸው ከመጮህ ለገዳማቸው ከመቆርቆር ውጪ የሚያደርጉት ነገር የለም። እኛም ጋር የምንገናኘው የምንተዋወቀውም በዛ መንገድ ነው። ይሄ ሌላ እሳቸውን ስም ለመስጠት የተደረገ ነገር ካልሆነ በስተቀር ለእሳቸው የሚስማማ ስም አይደለም እና በዛኛ አናምንበትም እሺ ቀሲስ ሶሎሞን ሮቢ የዚህ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህብረት ምክትል ሰብሳቢ በጣም አመሰግናለሁ እግዚአብሔር ይስጥልኝ እሺ እኔም በጣም አመሰግናለሁ አንደኛ እንግዲህ እኛ አባት ለቤተ ክርስቲያናቸው ብለው ለገዳማቸው ብለው ነው እዚህ ችግር ላይ የወደቁት እና ሁላችንም የቤተ ክርስቲያን ልጆች በመጀመሪያ ደረጃ በጸሎት እንድናስባቸው ያስፈልጋል ከዛም በተጨማሪ ያው ያሉበትን ቦታ ከማወቅ ጀምሮ አስፈላጊውን እንቅስቃሴ እንድናደርግላቸው ካሉበት ቦታ የሚለቀቁበትንና ወደ ገዳማቸው የሚመለሱበትን ሁኔታ ሁሉ ጥረት እንድናደርግ ለምእመናን ጥሪ ማስተላለፍ ፈልጋለሁኝ። ሁለተኛ ቅዱስ ሲኖዶስም እንደነዚህ ያሉ እውነተኞች የቤተ ክርስቲያን አባቶች ስም እየተሰጣቸው በሚታፈኑበት ጊዜ ዝም ብሎ መመልከት ስለሌለበት ያሉበትን ሁኔታ ክትትል አድርጎ የሚወጡበትንና ከእስር የሚፈቱበትን ወደ ገዳማችን የሚመለሱበትን ጥረት እንዲያደርግ በዚሁ አጋጣሚ ይህንንም በማህበሩ ስም መልዕክት ለማስተላለፍ ወዳለሁ። በሶስተኛ ደረጃ መንግስትም ቢሆን እንደነዚህ ያሉ አባቶች፣ ገዳማውያን አባቶች እንክብካቤ ሊደረግላቸው እና ሊጠበቁ ነው የሚገባቸው እንጂ እንደው የተለያየ ስም እየተሰጣቸው ከገዳማቸው እንዲፈናቀሉ እየተደረገ መንገላታት የለባቸውም እና በአስቸኳይ እንዲለቃቸውና ወደ ገዳማቸው እንዲመልሳቸው ተማጽናችንን እናቀርባለን። ምናልባት ያው ታፍነው የተወሰዱት በመንግስት ታጣቂዎች እንደመሆኑ መጠን በዚህ አጋጣሚ እንደው በሕይወታቸውም ሆነ በአካላቸው ላይ ለሚደርሰው ጉዳት በመግለጫችን ላይ እንደተጠቀሰው ተጠያቂ መንግስት ነው። በዚህ ምክንያትም ደግሞ መንግስት ከህዝበ ክርስቲያኑ ጋር ሌላ ቅሬታ ውስጥ የማይፋቅ ጥል ውስጥ ሊገባ ስለሚችል ይህንንም ከወዲሁ እንዲገነዘብ ለማስተላለፍ እፈልጋለሁኝ። ያለኝ መልእክት ይሄ ነው። እግዚአብሔር ይስጥልኝ። ስለ ተሰጠኝ ድል በጣም አመሰግናለሁ። ቀሲስ ሰለሞን ሮቢን አመሰግናለሁ። እንደተባለውና አንዳንድ ምንጮቻችንም እንደገለጡልን በመንግስት ከታሰሩ መረጃ ለማግኘት ወደ ተለያዩ አካላት ደውዬ ነበር። የሁል ጊዜ ተባባሪያችንን የአማራ ክልል የኮሚኒኬሽንስ ጉዳዮች ዲሬክተር የሆኑትን አቶ ንጉሱ ጥላሁንን ነበር ያስቀደምኩት እርሳቸው ካሉበት አካባቢ ነበርና አባ የተያዙት ሁለት ቁጥሮች ይዤ ሞከርኩ ሁለቱንም የሚያነሳ አላገኘሁም ወደ ፌዴራል ፖሊስ ደወልኩና ዋና ሳጂን ተሾመነኝ ያሉኝን ሰው አገኘሁ እኛ ዘንድ አይደሉም አዲስ አበባ ፖሊስ ደውል ብለው ቁጥር ሰጡኝ ደወልኩ። እዚያ ያገኘዋቸው ሰው መረጃ ክፍል ደውል ብለው ቁጥር ሰጡኝና፣ ቶሎ ዘጉት። ስማቸውን ሳልጠይቅ ማለት ነው። በሰጡኝ ቁጥር ብደውል፣ በደውል ግን የሚያነሳ የለም። ሰዓቴም ደረሰ። ተውኩት ለሌላ ጊዜ። ሰላም።